በኢትዮጵያ ውስጥ እየተከሰተ ላለው ግጭትም ሆነ ችግር ተጠያቂው ኢህአዴግ ነው ሲሉ የመድረክ ሥራ አስፈጻሚ አባላት ተናገሩ። የኢትዮጵያ ሕዝብ ከኢህአዴግ በፊትም በጋራ ይኖር ነበር በኢህአዴግ ጊዜም በጋራ እየኖረ ነውና ይህ የአብሮነት ግንኙነት እንዳይጎዳ ከፍተኛ ጥንቃቄ ማድረግ አለበትም ብለዋል። የኦፌከውን አቶ ሙላቱ ገመቹንና የአረናውን አቶ ገብሩ አስራትን ያነጋገረችው ጽዮን ግርማ ተከታዩን ለዲሞክራሲ በተግባር አጠናቅራለች። በኢትዮጵያ የተጠናከረ የተቃውሞ እንቅስቃሴ መካሄድ ከጀመረ ሁለት ዓመት ሊሞላው ነው። በነዚህ ጊዜያት ውስጥ እጅግ በርካታ ሁኔታዎች ተከስተዋል። ከነዚህም መካከል የእርስ በርስ ግጭትና በድንበር አካባቢ የሚደረጉ ግጭቶች እዚህም እዚያም መሰማት ጀምረዋል። የቡኖ በደሌ ግጭትም የእነዚህ አካል ነው። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የተቃውሞ እንቅስቃሴውን አቅጣጫ ለማዞር እንዲህ አይነት ሁኔታ ሊፈጠር እንደሚችል አስቀድመን ስንጠቁም ነበር ይላሉ። አቶ ሙላቱ አያይዘው ገዢው ፓርቲ አሁንም ኳሷ በእጁ ላይ ነች፣ በአስቸኳይ የህዝብን ጥያቄ በመመለስ ሁኔታውን ማቆም አለበት፣ የዚህ ሁሉ ቀውስ ተጠያቂው እርሱ ነው ይላሉ። ህዝብና ህዝብን ለማጋጨት እና ስልቱ ጊዜ ለመውሰድ የተደረገ ነገር ነው። ህዝብ የሚጠይቀውን እርስ በርሱ እዛው አካባቢ በአስታራቂነት ገብተሽ ወደ አንቺ የመጣውን ጥያቄ ጊዜ ትወስጃለሽ ማለት ነው። ይሄ ስልት ነው። ይሄ ነገር መሆኑን ህዝብ ገብቶት እርስ በርሱ የሚያደርገውን ነገር ቢያቆም እንደነበረ ከዚህ በፊት አሁን ለምሳሌ የሱማሌና የኦሮሞ ከስንት ጊዜ ጀምሮ አብሮ ክፉና ደጉን ማንኛውንም ነገር መከራውንም ደስታውንም አብሮ ተካፍሎ የቆየ ህዝብ ነው አብሮ የሚኖር ህዝብ ነው። የትኛው ጎሳ በየትኛው ላይ ተነስቶ ነው? ትንኮሳው እኮ በዚህ ብቻ አይደለም። አማራና ትግሬ፣ ትግሬና አፋር፣ አፋርና አማራ፣ ኦሮሞና ደቡብ ከበኒሻንጉል ጋር ጋምቤላ ጋር በየቦታ እኮ ትንኮሳው እየተካሄደ ነው። ስለዚህ የትንኮሳ ነገሩ ሲጠየቅ በድንበር ምክንያት ነው። ስንት አመት አብሮ የቆየ ህዝብ ድንበር ዛሬ አንስቶ ለጦርነት የሚጋበዝበት ነገር የለም። እዚህ ሰሜን ሸዋ የተደረገው የድንበር አይደለም። ሰላማዊ ሰልፍ ሲደረግ የሆኑ ሰዎች ፍላጎት ያላቸው መኪና አሁን አስራ ስድስት መኪና ያካተሉት እዚህ ሰሜን ሸዋ እንዲይዘናል የእኛ ሰዎች ተባብሮ ይዞ ፖሊስ እጅ ምርመራ ላይ ናለ። እና እነዚህን ሁሉ በየቦታው ሄዶ ትንኮሳ የሚያካሂዱት የታጠቁ ኃይሎች ናቸው። ህዝብን የሚገሉት እንደዚህ አይነት ነገሮች ናቸው። የቀድሞ የአረና ትግራይ ፓርቲ ሊቀመንበርና የመድረክ ስራ አስፈጻሚ አቶ ገብሩ አስራት ይህ ቀውስ የኢህአዴግ ውጤት ነው ይላሉ። የኢትዮጵያ አሁን ያለበት ሁኔታ የደረሰ ከረጅም ሂደት በኋላ ነው። ፖለቲካው የተበላሸ የተበላሸ መጨረሻ አሁን ያለንበት ሁኔታ ላይ ደርሰናል። ስለዚህ የኢትዮጵያ ሁኔታ መፍትሄ ያገኝ ዘንድ በእርግጥ አሁንም ከአንድ ወገን በሚሰጥ መፍትሄ መልስ ሊሆነው አይችልም። በእኔ እይታ የሀገሪቱ ዜጎች የሀገሪቱ ህዝብ ተወያይቶ ተነጋግሮ ነው መፍትሄ ማምጣት ያለበት እንጂ የአንድ ወገን በተቃዋሚዎችም ቢሆን በአንድ ወገን ብቻ መፍትሄ የሚገኝ አይመስለኝም። ችግሩ ሁሉንም የዳሰሰ ስለሆነ ዘርፈ ብዙም መፍትሄ የሚሻ ነው። ሁሉም አንድ በአንድ እየተመቱ እየታፈኑ አሁን ኢትዮጵያ ውስጥ ነጻ ሀሳብ ያለው ዜጋ በነፃነት የሚያስብ ተቋም፣ ሲቪል ተቋም ይሆን ሚዲያ፣ እንዲሁ ፓርቲዎች የሌሉበት ሁኔታ ተፈጥሯል። እንግዲህ ኢህአደግ ያፈራው በሀገራችን ውስጥ ይሄን ነው። አሁን እጅግ የሚያሳስበኝ ይሄ ዜጎች ተነጋግረው ተመካክረው በነፃነት በዚች ሀገር የሚበጃት ይሄ ነው ብለው መፍትሄ እንዳያጡ፣ ይሄ ነገር እንዳይፈጠር ረጅም ተጽዕኖ፣ ረጅም ማሳደድ፣ ረጅም መከፋፈል ተሰርቶ ቆይቷል አሁን እንግዲህ ይሄ በሆነበት ሁኔታ በተለይ አንተን እጅግ በበረታበት ሁኔታ የተፈጠረው ነገር ግን የጽንፍ ፖለቲካ ነው የማየው በለው አንዱ ግደለው የሚያስፈራው ነገር ይሄ ነው ፓርቲንና ህዝብን የማይለይ መንግስትንና ህዝብን ሳይለዩ የሀገር ሱ ድብልቅ ብቅላ እሱ በርሶ በጦርነት የሚገባ የሚያሳስብ ፖለቲካ ነው የስማት ያለ የሚያስፈራኝ ይሄ ነው ሁለቱም የፖለቲካ ሰዎች የህዝብ ጥያቄዎች በርካታ ናቸው ችግሮችም እንዲሁ ሰፊ ናቸው። በችግር ያልተጠቃ የህብረተሰብ ክፍል የለም ይላሉ አቶ ሙላቱ ገመቹም፣ ይህንን ሀሳብ ያጠናክራሉ። የትግራይ ህዝብም እንደ ማንኛውም የኢትዮጵያ ክፍል ችግር የደረሰበት እየደረሰበት ያለው ህዝብ ከያ ሌላው ህዝብ የተለየ ህዝብ የሆነበት ምንም ምክንያት የለም። የትግራይ ህዝብ ችግር ያለበት ከዛ ከችግር ያልተላቀቀ አገርም የሚደርስበት ችግር እሱ ላይም እንደዚህ እየደረሰ ነው። ምክንያቱም ከእኛ ጋር አብሮ ያሉት አረና ትግራይ የእነሱ አባላት ይመታሉ፣ ይደበደባሉ፣ በየጊዜውም ይታሰራሉ፣ ጭቆና ይደርስባቸዋል እና ያለው መንግሥት ለእነሱ ከለላ የሚሰጥ አይነትም ሳይሆን ሁሉም ቦታ ችግሩ ተመሳሳይ ነው ለማለት ነው። አቶ ገብሩ አስራት በበኩላቸው ይህ ሁሉ የኢህአዴግ ውጤት ነው። ከዚያ ደግሞ ጽንፍ ላይ ተቀምጠው ፖለቲካውን የሚያራምዱ ሰዎችም ተጨማሪ ምክንያት ናቸው ይላሉ። ህዝብ ለህዝብ ችግር ያለው አይመስለኝም። ሁሉም የኢትዮጵያ ህዝብ በአንድ የጭቆና ቀንበር ውስጥ ያለ ህዝብ ነው። የደላው የተመቸው ህዝብ የለም። ከሰሜን ከትግራይ ጀምረ እስከ ደቡብ፣ ከምዕራብ ጀምረች እስከ ምስራቅ አንድ ስርአት፣ በአንዱ ላይ መልአክ በሌላው ላይ ሰይጣን ሊሆን አይችልም። ያ የስርአቱ ውጤት ሁሉም ዘንድ የሚደርስ የአፈና ስርዓት ነው። ስለዚህ የጋራ አፈና ስላለው መታገር አለበት በጋራ ነው። ለየብቻውም ዳገት መውጣት አይቻልም። ለየብቻው ታግሎ ለየብቻው አስቦ ለየብቻው ሮጦ ዳገት መውጣት አይቻልም በሀገራችን ሁኔታ። ስለዚህ ህዝቡ አንዳንድ ጽንፈኛ ፖለቲካዎች የሚሉትን መንግስት የሚለውን አቅጣጫ ስቶ እርስ በሱ መተሳሰብ፣ እርስ በሱ መፋቀር ዞረን ዞረን እዚህ ሀገር እዚህ አካባቢ አብረን የምንኖር ነው ብሎ ማየት ያለበት ይመስለኛል። በጥላቻ መቀስቀስ፣ በጥላቻ እርስ በርስ ማፈናቀል መቆም አለበት። ምክንያቱም ይሄ ማቆሚያ የለውም። ይሄ እንደዚህ ከቀጠለ ችግሩ ከባድ ይሆናል እና ህዝቡ የነበረውን ትዕግስት፣ የነበረውን አርቆ አሳቢነት ይኸው ተቀብሎ እሱ በእርሱ አይደለም መጋጨት የለበት። በጭራሽ በህዝብ ላይ መነሳት የለበትም። በህዝብ ላይ የተነሳ ሌላ ህዝብ ድልም አያገኝም፣ አያቸንፍም። ስለዚህ ለውጥም የተሻለ ለውጥ የሚያገኝ አይችልም። ስለዚህ ህዝቡ እርስ በርሱ መናቆር፣ መጣላት፣ አንዱ ሌላውን ማፈናቀል፣ አንዱ በሌላው ላይ መነሳት የለበትም። ፖለቲከኞች ይህን ቢሹም መቀበል የለበትም የሚል ህዝቡ ይህን መቀበል የለበትም ል ፖለቲከኞቹ በአንድ ሀሳብ ይስማማሉ። ህዝቡ ቅሬታውን ማሰማትና እርስ በርስ መጣላት ያላቸውን ልዩነት በከፍተኛ ሁኔታ መለየት አለበት። በሚለው የኢትዮጵያ ህዝብ ከኢህአዲግ በፊትም አብሮ ነበር፣ በኢህአዲግ ጊዜም አብሮ አለ። ዛሬና ነገም አብሮ መኖሩን ሊጎዳበት ከሚችል ነገር ሊጠነቀቅ ይገባል ብለዋል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።